raawwataa qophii boriitiin walitti deebina nagaatti bulaa amma sagantaa afaan amaaraatu itti fufa. የአሜሪካ ድምፅ ሬዲዮ በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ ህዳር 29 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ለ250,000 ዜጎች የሚሆን የሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታውቋል። በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና ብሎም የሀገሪቱን ቀጣይ አቅጣጫዎች ለመዳሰስ የሚጥር ውይይት የድህረ ምረቃ ትምህርት በርቀት የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁን እንድትቆዩ እንጋብዛለን። የማስተናግዳችሁ ሀዳንች ሳዬ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን አሉላ ከበደ የምሽቱን ዜና ያሰማናል። ጤና ይስጥልኝ፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን የሰዓቱን የዓለም ዜና አሁን እናሰማለን። ለሁለት መቶ ሀምሳ ሺህ ዜጎች የሚሆን ሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታወቀ። ሰብአዊ ድጋፉን የሚያስተባብሩ ቡድኖች መሰማራታቸውንም አመልክተዋል። የሰብአዊ ድጋፍ እንቅስቃሴው የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ መረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስትን መመሪያዎችና የአገሪቱን ሕግ አክብረ እንዲሳተፉም አሳስበዋል። ትግራይ ውስጥ ወደሚገኘው ሽመልባ ስደተኞች መጠለያ እየተጓዙ እንደነበር የገለጹት የተባበሩት መንግስታት ሰራተኞች ተኩስ ያጋጥማቸው ሁለት ኬላዎችን ከጣሱ በኋላ ሶስተኛውንም ሊጥሱ ሲሉ መሆኑን አምባሳደር ሬድዋን ተናግረዋል። በፖሊስ ቁጥጥር ስር በሚገኙት የህወሀት ስራ አስፈጻሚ ኮሚቴ አባል የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም እንዲሁም በቀድሞ የትግራይ ክልል ምክትል ፕሬዚዳንት አምባሳደር አዲስ አለም ባሌማ ላይ ምርመራ እየተካሄደ መሆኑንም ቃል አቀባዩ ጨምሮ ገልጠዋል። በሽሽት ላይ ካሉት የህወሀት መሪዎች አብዛኞቹም በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ሲሉ አምባሳደር ሄዷዋን አክለዋል። አድማጮች፣ የኢትዮጵያ መንግስት ዛሬ ለውጭ ሀገር ጋዜጠኞች የሰጠውን መግለጫ በዕለቱ አብይ ርዕስ እናቀርባለን። ይህ በእንዲህ እንዳለ ትግራይ ክልል ውስጥ ለሲቪሎች ሰብአዊ እርዳታ ማድረስ እንዲቻል የተባበሩት መንግስታት ድርጅት በድጋሚ መጠየቁ ተዘግቧል። ከአንድ ወር በላይ በዘለቀ ውጊያ ምክንያት በመቶ ሺዎች የሚቆጠሩ በግጭት አካባቢዎች የሚኖሩ ሰዎች የዕለት ደራሽ እርዳታ ፈላጊ መሆናቸውም ተገልጸዋል። ልሻሽ ላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየት አቀርበዋለች። የኢትዮጵያ መንግስት በትግራይ ክልል ችግር ላይ ላሉ ነዋሪዎች የሰብአዊ ረድኤት ድርጅቶች ያለምንም እንቅፋትና ገደብ ደህንነታቸው ተጠብቆ እርዳታ ማቅረብ እንዲችሉ የይለፍ ፈቃድ ሊሰጥ ከተስማማ ወደ አንድ ሳምንት ተጠግቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥም ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት ያን ስምምነት በተግባር እንዲያውሉ በተደጋጋሚ ተማጽኖ አቅርበዋል። ነገር ግን ውጤታማ አልሆነም የተባለው የድርጅቱ የስደተኞች ከፍተኛ ኮሚሽነር ውጊያው በቀጠለ መጠን በሲቪሉ ሕዝብ ላይ ያለው ሰብአዊ ችግር ይበልጡን እየከፋ በመሄድ ላይ ነው ብሏል። ይበልጡን ለችግር የተጋለጡት በሀገር ውስጥ ከቀያቸው የተፈናቀሉ ሲቪሎች እና በግጭት ግንባር አቅራቢያ በሚገኙ ካምፖች የተጠለሉ ወደ ዘጠና ስድስት ሺህ የሚሆኑ ኤርትራውያን ስደተኞች መሆናቸውን ዩኤንኤችሲአር አመልክተዋል። ብዙዎቹ ኤርትራውያን ስደተኞች ካምፖቻቸውን ጥለው በመሸሽ በክልሉ በተለያየ ቦታ ከዚያም አልፈው ሳይበታተኑ እንዳልቀሩ አሳሳቢ የሆነ መረጃ እየደረሰን ነው ሲሉ የዩኤንኤችሲአር ቃል አቀባይ ባባር ባሎች አመልክተዋል። መቀሌ ከተማ፣ ሌሎችም ትግራይ ውስጥ ያሉ አካባቢዎች ምግብና ለደህንነታቸው መጠጊያ ፍለጋ ላይ ያሉ ኤርትራውያን እንዳሉ እስከ ጎንደር ድረስ የተጓዙም እንዳሉ ሰምተናል ብለዋል። አዲስ አበባ የደረሱትን አንዳንዶቹን እየረዳነን ሲሉም ባባር ባሎች አመልክተዋል። የተባበሩት መንግስታት ድርጅት አክሎ በትግራይና በአካባቢዋ ሰብአዊ እርዳታ የሚያስፈልጋቸው ሁለት ሚሊዮን ሰዎች እንዳሉና አንድ ሚሊዮን የሚሆኑ ሰዎች በግጭቱ ሳቢያ ከቀያቸው እንደተፈናቀሉ ገልጿል። ውጊያው ከተጀመረ ወዲህ ከቀያቸው ሸሽተው ምስራቅ ሱዳን የገቡት ስደተኞች ቁጥር ወደ ሀምሳ ሺህ እንደተጠጋ የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር አስታውቋል። ሆኖም ከጥቂት ሳምንታት በፊት በቀን በሺዎች የተቆጠሩ ሰዎች ድንበር አቋርጠው ሱዳን ይገቡ እንደነበረ የጠቀሱት የዩኤንኤችሲያር ቃል አቀባይ በቅርብ ቀናት ግን ቀንሶ በቀን የሚገቡት በአማካይ ከ አራት መቶ እስከ ስድስት መቶ ገደማ እንደሆኑ ተናግረዋል። ከየአካባቢያቸው መውጣትና ሱዳን መግባት የሚፈልጉ ስደተኞች እየተከለከሉ እንደሆነ ይሰማል። ሱዳን የገቡት ስደተኞች ብዙ ኬላዎችን ለማለፍ መገደዳቸውንና እዚያ መድረስ ከባድ እንደሆነ ይናገራሉ። እንዲያም ሆኖ ግን ሱዳን እየደረሱ ናቸው። ውጊያው ከጀመረ አንስቶ በክልሉ የቴሌኮሙኒኬሽን አገልግሎት በመቋረጡ በክልሉ እየሆነ ያለውን ለማወቅ በጣም አዳጋች እንደሆነ ባባርባሎች አክለው ተናግረዋል። ክልላዊ የስምንተኛ ክፍል ፈተና በኦሮሚያ ክልል ከነገ ህዳር 30 2013 አንስቶ ከቀጣዩ 30 ቀናት የሚሰጥ መሆኑን የኦሮሚያ ትምህርት ቢሮ ገለጠ። ቢሮ እንዳስታወቀው ከ460 በላይ የሚሆኑ ተማሪዎች በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ አስተዳደር ውስጥ የሚሰጥ መሆኑን ተገልጧል። ሙክታር ጀማል ዝርዝሩን ይዟል። ከ460 ሺህ በላይ ለሚሆኑ የስምንተኛ ክፍል ተማሪዎች የክልላዊ ፈተና ለመስጠት ዝግጅት ማጠናቀቁን የገለጸው የኦሮሚያ ትምህርት ቢሮ በነገው ዕለት በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ አስተዳደር የሚገኙ ተማሪዎች ፈተናውን እንደሚወስዱ ገልጿል። የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለአሜሪካ ድምፅ እንደተናገሩት ፈተናው ከነገ ጀምሮ ለመሰጠት በ8920 ትምህርት ቤቶች ዝግጅት መጠናቀቁንም ጠቁመዋል። ጀቾን ሰዳሳ ቡልቲ ሶዶማት ካሳኒ ሀንገ ሙዴ ለማትይ ከነገ ህዳር ሰላሳ ሁለት ሺህ አስራ ሶስት ጀምሮ እስከ ታህሳስ ሁለት ሁለት ሺህ አስራ ሶስት ለቀጣይ ሶስት ቀናት ክልላዊ ፈተና በኦሮሚያ ክልልና በአዲስ አበባ ከተማ አስተዳደር ውስጥ ይሰጣል ነው ያሉት። አቶ ኤፍሬም ተማሪዎቹ ላለፈው አንድ ወር በላይ የክለሳ ጊዜ ተሰጥቷቸው፣ መምህራኖቹ በአግባቡ ሲከታተሏቸው መቆየቱን የተናገሩት አቶ ኤፍሬም ፈተናውን ለሚያሳልጡ ጉዳዩ የሚመለከታቸው አካላት በሙሉ አስፈላጊ ቅድመ ዝግጅትና ስልጠና ተሰጥቷቸው፣ ለተማሪዎቹ የሚሰጠውን ፈተና በበቂ ጥበቃ ታግዞ በየአካባቢው መሰራጨቱን ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በምዕራብ አፍሪካዊቱ ጋና ትላንት ምሽት ላይ የተገባደደው ብሔራዊ ምርጫ የድምጽ ቆጠራው ተጀምሯል። የእስካሁኑም ቆጠራ ውጤቶች የአዲሱ አርበኞች ፓርቲ እጩ ፕሬዚዳንት ናና አኩፉ አዶ እና በተቀናቃኛቸው የብሔራዊ ዲሞክራሲ ሸንጎ እጩ ጆን ማሄማ መካከል ያለውን ብርቱ ፉክክር ያሳያሉ። የሁለቱ እጩዎች ፉክክር የአሁኑን ጨምሮ ለሶስተኛ ጊዜ መሆኑ ነው። በምርጫው 12 ፕሬዝዳንታዊ እጩዎች እና ለ175 የምርጫ ወረዳዎች የፓርላማ አባላት ጋናውያን ድምፃቸውን ሰጥተዋል። ትምህርት፣ ጤና፣ ስራ አጥነት እናም መሠረተ ልማት ዋነኞቹ መራጮች እጯቸውን በማወዳደር ትኩረት ያደረጉባቸው ጉዳዮች መሆናቸውም ተዘግቧል። የምርጫ ባለሥልጣናት የድምፅ ቆጠራውን አጠናቀው ውጤቶቹን ዛሬ ማምሻው ላይ ይፋ ያደርጋሉ ተብሎም ይጠበቃል። ዩናይትድ ስቴትስ በቻይና ባለስልጣናት ላይ የጣለችውን ማዕቀብና ከታይዋን ጋር በቅርቡ የፈጸመችውን ተጨማሪ የጦር መሳሪያ ሽያጭ በመቃወም ቤጂንግ ዋሽንግተንን አወገዘች። ተቺዎች የትራምፕ አስተዳደር በቻይና ላይ ከፍተኛ ጫና ለማድረግ ያነጣጠረው ታክቲክ ነው ያሉት ዩናይትድ ስቴትስ የወሰደችው ይህ እርምጃ ተመራጩ ፕሬዚዳንት ባይደን ከቤጂንግ ጋር ሊኖራቸው የሚችለውን የተረጋጋ ግንኙነት ይበልጥ አዳጋች ሊያደርግ የሚችል ነው ብለውታል። የሆንግ ኮንግ ብሔራዊ ጸጥታ ሕግ በሚል በአውሮፓውያኑ 2020 መጀመሪያ ላይ የወጣውንና በታይዋን ዜጎች ላይ ከፍተኛ ጫና የሚያሳድር መሆኑ የተነገረለትን ጥብቅ የሕግ ረቂቅ ባጸደቁ 14 የቻይና ፓርላማ አባላት ላይ ዩናይትድ ስቴትስ የጣለችው ማዕቀብ ክፉኛ ያስቆጣውና በብርቱ የሚያወግዘው መሆኑን የሆንግ ኮንግ ጉዳይ ኮሚቴ የተባለው ጽህፈት ቤት አስታውቋል። ይበ እንዲህ እንዳለ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቹን ይንግ በበኩላቸው ዩናይትድ ስቴትስ ከታይዋን ጋር የፈጸመችውን የጦር መሳሪያ ሽያጭ እንድትሰርዝ ጠይቀው ቤጂንግ በበኩሏ ተገቢ ያለችውን የምላሽ እርምጃ የምትወስድ መሆኗንም ተናግረዋል። በሌላ የዩናይት ስቴትስ ዜና ተመራጭ የዩናይት ስቴትስ ፕሬዝዳንት ጆ ባይደን በጡረታ ላይ የሚገኙትን የጦር ሰራዊት ጀኔራል ሊሎይድ ኦስቲንን ለመከላከያ ሚኒስትርነት አጭተዋል። እንደ አውሮፓውያን የዘመን አቆጣጠር በ1953 ዓ ም በደቡባዊቱ የዩናይት ስቴትስ ግዛት አላባማ የተወለዱትና በጎረቤት ግዛት በጂኦርጂያ ያደረጉት ጀኔራል ኦስቲን እንደ አውሮፓውያን የዘመን አቆጣጠር በ1975 ዓ ም ከዩናይት ስቴትስ ወታደራዊ አካዳሚ ዌስት ፖይንት ተመርቀዋል። በሰሜን ካሮላይና ግዛት የሰፈረው እውቁ የሰማንያ ሁለተኛው አየር ኃይል ክፍል የተዋጊ ጦር አዛዥ በመሆን ወታደራዊ ሙያቸውን የጀመሩት ሊሎይድ ለአራት አስርት አመታት በተለያዩ ወታደራዊ ኃላፊነቶች በማገልገል ለሌተና ጀኔራል ማዕረግ ደርሰዋል። ቆይቶም በኢራቅ የነበረውን የዩናይት ስቴትስ ጦር በ2010 እና 2011 ዓ ም በመምራት ዩናይት ስቴትስ መሩ የኢራቅ ዘመቻ እንዲያበቃና የአሜሪካ ጦርም ኢራቅን ሙሉ በሙሉ ለቆ እንዲወጣ በማድረግ አግዘዋል። ጀነራል ኦስቲን ሽመታቸው በዩናይትድ ስቴትስ የመወሰኛው ምክር ቤት ከጸደቀ የመከላከያ ሚኒስትርነቱን ቦታ በመያዝ የመጀመሪያው ጥቁር አሜሪካዊ ይሆናሉ። ለዜናው አሉዳን እናመሰግናለን። አድማጮች በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኛላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 943 ላይ እንደመጣለን። አድማጮች ወደኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅምሻ እናሰማችሁ። የቀደሙት አቶ ይልማ አዳሙ ሲሆኑ ለረጅም ዓመታት በተለያዩ ከፍተኛ ኃላፊነቶች በአገር ውስጥና በዩናይትድ ስቴትስ የፓተንት ባለሥልጣን ያገለገሉ የማኔጅመንት ባለሙያ ናቸው። እሳቸውን ተከትሎ የተሰሙት አቶ ብርሃነ መዋ ደግሞ በዋሽንግተን ዲሲ በግል የንግድ ሥራ ይተዳደራሉ። እሳቸውም በኢትዮጵያ ጉዳዮች በመጻፍ ይታወቃሉ። አሁን ግን የዕለቱ አብይ ርዕስ ይቀርባል። የሁለት መቶ ሀምሳ ሺህ ዜጎች የሚሆን የሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታውቋል። የሰብአዊ ድጋፉን የሚያስተባብሩት ቡድኖች መሰማራታቸውንም አመልክቷል። የሰብአዊ ድጋፍ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስትን መመሪያዎችና የሀገሪቱን ህግ አክብረው እንዲሳተፉ አሳስበዋል። በትግራይ ወደሚገኘው ሽመልባ የስደተኞች ካምፕ እያመሩ እንደነበር የገለጹት የተባበሩት መንግስታት ሰራተኞች ተኩስ ሲያጋጥማቸውም ሁለት ኬላዎችን ጥሰው ሶስተኛውን ሊደግሙ ሲሉ ነው ብለዋል አምባሳደር ሬዷል። በፖሊስ ቁጥጥር ስር የሚገኙት የህወሀት ስራ አስፈጻሚ ኮሚቴ አባል እና የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም እንደዚሁም በቀድሞ የትግራይ ክልል ምክትል ፕሬዚደንት አምባሳደር አዲስ አለም በሌማ ላይ ምርመራ እየተካሄደ መሆኑንም ቃል አቀባዩ አመልክተዋል። በሽሽት ላይ አሉ ካሏቸው የህወሀት አመራሮች አብዛኞቹም በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ብለዋል አምባሳደር ሄዷል። የኢትዮጵያ መንግስት ዛሬ ለውጭ ሀገር ጋዜጠኞች የሰጠውን መግለጫ የተከታተለው እስክንድር ፍሬው ዝርዝሩን ልኮልናል። ዛሬ በኢትዮጵያ መንግስት የተሰጠው መግለጫ ወደ ትግራይ ክልል መላክ የተጀመረውን የሰብአዊ ድጋፍ ጨምሮ ሌሎች ወቅታዊ ጉዳዮች የተነሱበት ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዳሉት መንግስት ወደ ትግራይ ክልል የሰብአዊ እርዳታ ማድረስ ጀምሯል። በአሁኑ ሰዓት ለ250 ሰዎች የሚበቃ የምግብና ምግብ ነክ ያልሆኑ አቅርቦቶች ቴሌቪዥን መላክ ችለናል። አብዛኛው የድጋፍ አቅርቦትም ዋናዋና የክልሉ አካባቢዎች ደርሷል። የድጋፍ አቅርቦቱ ለሚያስፈልጋቸው መድረሱን የሚያስተባብሩ ከአደጋ ስጋት ቅነሳና ዝግጁነት ኮሚቴ አባላት የተውጣጡ ወደ ስምንት የሚጠጉ አስተባባሪ ቡድኖችን ማሰማርተናል። እንደዚህ አይነቱ አሰራር ለኛ የመጀመሪያችን አይደለም። የጌዲዮና ጉጂን እንደዚሁም ከዚያ በኋላ የተከሰቱ ግጭቶችን በተመለከተ ስንሰራ የካበተ ልምድ አዳብረናል ነው ያሉት። ሰብአዊ ድጋፍ በማድረሱ ሂደት ከዓለም አቀፍ አጋሮች ጋር ተባብረው እየሰሩ መሆኑንና ጥረቱም እንደሚቀጥል አቶ ምትኩ አብራርተዋል። ይህም ሆኖ ግን ሰብአዊ ድጋፍ የማቅረቡ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን ተናግረዋል። ይህንኑ ሀሳብ ያጠናከሩት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ዓለም አቀፍ ተቋማት እንዲረዱ ታሳስበዋል። ከዚህ አንጻር ደግሞ የተባበሩት መንግስታት የእርዳታ ሰራተኞች ሰሞኑን አጋጠማቸው የተባለውን ሁኔታ በምሳሌነት ጠቅሰዋል። ሮይተርስ የዜና ወኪል እንደዘገበው የኤርትራውያን ስደተኞች ወደሚገኙበት የሽመልባ የስደተኞች ካምፕ የተንቀሳቀሰ የተባበሩት መንግስታት የቅኝት ቡድን እንዲቆም ተደርጓል፣ ተተኩሰውበታል። አምባሳደር ሬዳዋን እንዳሉት ሁኔታው የተከሰተው የቡድኑ አባላት ከመንግስት እውቅናና ፈቃድ ውጭ ሲንቀሳቀሱ ነው። ዩን ስታፍስ ወር ን ን አዎ የተወሰኑ የተባበሩት መንግስታት ባልደረቦች ተይዘዋል። ሌሎችም ተተኩሶባቸዋል። ያለምን ሆነ ይህች ሀገር ባለቤት የሌላት ባዶ ቦታ አይደለችም። መንግስት አላት። መንግስቱ በሰሜን ኢትዮጵያ ብቻ ችግር አጋጥሞታል። እናም ወደ አንዳንድ አካባቢዎች መንቀሳቀስ እንደማይችሉ ተነግሯቸው ነበር። ነገር ግን ራሳቸውን ወደ ተለየ ልምምድ ከተቱ። በፍጥነት በመንዳትም ሁለት የፍተሻ ኬላዎችን ጣሱ መሄድ ወደሌለባቸውና እንዳይሄዱ ወደ ተነገራቸው ቦታዎች ለመሄድ እናም ሁለት ኬላዎችን ከጣሱ በኋላ ብቻቸውን ቀሩ። ሶስተኛውን ኬላ ሊጥሱ ሲሉ ደግሞ ተተኮሰባቸው፣ ተያዙ። አሁን ግን ተለቀዋል ነው ያሉት። እናም ሌሎችም ከዚህ ትምህርት ሊወስዱ እንደሚገባ አምባሳደር ሬድዋን አሳስበዋል። ይህቺ ኢትዮጵያ መሆኗ ግልጽ መሆን አለበት። የሺህ ዓመታት የመንግስትነት ታሪክ ያላት ሀገር እና ማንም የማይገባውን ማግኘት ወይም እንደፈለገ መሆን አይችልም። ማንም ሰው እንዳሄድ ከተነገረው ያንን ማክበር አለበት። የመንግስትን ማስጠንቀቂያ ችላ ብሎ በሌሎች ላይ ማሳበብ አይቻልም። ከየትኛውም አቅጣጫ የመጣ ምንም አይነት የኋላ ታሪክ ያለው ሰራተኛ የመንግስትን ትዕዛዝ ማክበር አለበት። መንግስት የሆነ አካባቢ የጸጥታ ስጋት አለ ብሎ ካመነ ሰዎች እዚያ ጋ ነው ማቆም ያለባቸው። ያ ለተባበሩት መንግስታትም ይሰራል። የተፈራረምነው ስምምነት የተባበሩት መንግስታትና እኛ በጋራ እንሰራለን እኛ እንደ መንግስት የሰብአዊ ድጋፍ እንቅስቃሴውን እንመራለን በሚል እምነት ላይ የተመሰረተ ነው እና እኛ እናስተባብራለን እንመራለን ነገር ግን ድጋፍና አጋር እንፈልጋለን ነው ያሉት። በፖሊስ ቁጥጥር ስር የሚገኙትን የህወሓት የስራ አስፈጻሚ ኮሚቴ አባልና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምን በተመለከተ የተጠየቁት አምባሳደር ሬዳዋን ምርመራ እየተካሄደባቸው እንደሆነ ገልጸዋል። እሳቸውና ቀደም ብለው በቁጥጥር ስር የዋሉት የቀድሞው የትግራይ ክልል ምክትል ፕሬዚዳንት አምባሳደር አዲስ አለም ቤሌማ በፖሊስ ምርመራ እየተካሄደባቸው እንደሆነ ነው አምባሳደር ሬዳዋን ያብራሩት። ጥቅምት 24 ቀን በመከላከያ ሰራዊት ሰሜን እዝ ላይ ስለተፈጸመው ጥቃትና ሌሎች ተያያዥ ጉዳዮች የሚያውቁትን ጨምሮ በተለያዩ ጉዳዮች ላይ ምርመራ እየተካሄደ መሆኑን የጠቆሙት ከተቀሩት የህወሓት አመራሮች አብዛኛዎቹም በጥቂት ቀናት ወይም ሳምንታት ውስጥ ይያዛሉ ሲሉ ነው አምባሳደር ሬድዋን የተናገሩት። ያሉበት ቦታ ተለይቷል፣ አሰሳውም ቀጥሏል ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ ወደ ድሬዳዋ እናመራለን። በድሬዳዋ የሚኖሩ የትግራይ ተወላጆች በሰሜን እዝ ላይ የተፈጸመውን ጥቃት አውግዘዋል፣ ይለናል አዲስ ቸኮል በላከው ዘገባ። አንዳንዶቹ በብሔር ማንነታቸው አልፎ አልፎ እንዲሳቀቁ የሚደረግ ጫና እየደረሰባቸው እንደሆነ ተናግረዋል። የትግራይ ተወላጆች ከድሬዳዋ አመራሮች ጋር ያደረጉትን ውይይት አዲስ ቸኮል ተከታትሎታል። በድሬዳዋ የሚኖሩ የትግራይ ተወላጆች ከድሬዳዋ ብልጽግና አመራሮች ጋር ውይይት አካሂደዋል። በወቅቱ የድሬዳዋ ብልጽግና ጽሕፈት ቤት ምክትል ኃላፊ የሆኑት አቶ ኡስማን አህመድ እና ሌሎችም አመራሮች በትግራይ የሕግ የበላይነትን ለማስከበር እየተወሰደ ነው ስላሉት እርምጃ መነሻ ያቀረቡ ሲሆን ከነዋሪዎችም ልዩ ልዩ ጥያቄዎች ቀርበው ውይይት ተካሂዶባቸዋል። አብዛኞቹ አስተያየት የሰጡ የመድረኩ ተሳታፊዎች በሰሜን እዝ ላይ የተፈጸመውን እርምጃ አውግዘውታል። መሆን ያልነበረበት፣ ጭራሹ መሆን ያልነበረበት። የዓለም መደነቂያ የነበረች ኢትዮጵያ የዓለም መሳቂያ ነው የሆነ። ተማክረ ተወያይተ ሀሳብህ አቀራርበ ሀገርን መምራት እየተቻለ እንደገና ሀገርሾ ወደ ጦርነት መግባት በጣም መሳቂያ ነው። እኔ የሰው አምሳል አላቸው ብዬ አላስብም። ሰው ሰው ሆነው እንደ ሰው ሆነው ሃይማኖት ራሱ አላቸው ብዬ አላስብም። ሃይማኖት ያለ ሰው በምንም ያምልክ ፈርሃ እግዚአብሔር አለው አንድ የፈጠረውን ያምላል የገዛ ወገኑን አብሮት የኖረ እኛ የት ያቁት ነው የት ያቁናል፣ አያቁንም እኮ እዚ ያለ ነው፣ እዛ እርስ በርሳቸው ከምንም የሚፈጠር ከምንም አብሯቸው የኖረውን እንደዛ ያረጉ እኛ ለነሱ ምናቸውም አይደለም? አብሮ የኖረው ጎረቤት ይበልጣል እሩ ካለ ወንድምክ በጥቅምት ሀያ አራት የተደረገው ድርጊት በመከላከያ ሰራዊት እኔ መደረግ የለበትም ከሰብአዊነት ውጭ ነው የሚል ሀሳብ አለኝ። ምክንያቱ መከላከያ ሰራዊት ማለት የማን ሰራዊት ነው የብሔር ብሔረሰቦች ሰራዊት ነው። ሰሜን እዝ ለሀያ ዓመት እዛ ሲቀመጥ ልጅ ወልዶ ተዋልዶ ሀያ ዓመት የሆነው ልጅ ተመልሰው ልዩ ኃይል እየገባ ይኖራል ብዬ ገምታለሁ። በጦርነት ጊዜ እየተከላከለ በልማት ጊዜ ከእነሱ እየሰራ የነበረ ነው። ህዝቡ የሚያውቀው ነገር የለውም። እዚህ ጋር ማወቅ ያለበት እዚህ ያለ ሰው መታወቅ ያለበት፣ ህዝቡ የሚያውቀው ነገር የለውም። ግለሰቦች ለስልጣናቸው ስሉ ያደረጉት ድርጊት ነው። የህግ የበላይነት እንዲሰፍንና በዶክተር ሙሉ ነጋ የተቋቋሙ አስተዳደር እንዲጠናከር ሊደግፉ በሚችሉባቸው ሁኔታዎች ላይም አስተያየት ሰጥተዋል። በሌላ በኩል ግን ምንም ወንጀል ሳይፈጽሙ በማንነታቸው ብቻ አልፎ አልፎ ማሸማቀቅ እየደረሰባቸው እንደሆነ ነው የተወሰኑ አስተያየት ሰጪዎች የተናገሩት። ስሜ አምሳ ደቂ አጽበ አድሽ ይባላል። የቀድሞ ወታደር ነኝ እና ከመከላከያ ተሰናብቼ ድሬዳዋ ነው የምኖረው። እስካሁን ያው በኤጀንሲ ውስጥ ነበር የምሰራው። አሁን ትግርኛ በተናጋሪ በመሆኔ ብቻ ስራ አቁሚያለሁ። ሌሎችም አሉ እንደዛ በብዛት አሁን ድርጅቶች፣ ባንኮች ነበረ በኤጀንሲነት የያዘው። አብዛኞቹ ድርጅቶች ራሳቸው አቅፏቸዋል። አንዳንድ ባንኮች ግን ትግርኛ ተነጋሪ በመሆን ብቻ ሰራተኛውን አቁመዋል። እኔ ድሬዳዋ ነው የተወለድኩትኝ ያደግኩትኝም እና ትግራይ ነጭቱን ጥቁር አላቃትም የኖርኩት እዚሁ ነው። የእኔ ስራ አሁን የጤና ስራ ነው። ጤና ባለሙያ ነኝ እና መስሪያ ቤቶች ስብሰባ ተደረገና አንዳንድ አክቲቪቲዎች በኮሮና ምክንያት ወረዱ እና እነዚህን አክቲቪቲዎች እንዴት አድርገን እንጨምር የሚል ውይይት ነበረን ጤና ጣቢያ ላይ እና እዛ ውይይት ላይ እኔም የራሴን የሆነ ሀሳብ ሳቀርብ የእኔ አለቃ አንቺ ተልኮዋለሽ። ይሄ በዚህም አላበቃም። ፖሊሶች እቤቴ ድረስ መጥተው ከከራይቼ ምኖር በቤት ድረስ ስድስት ፖሊስ፣ ምንም አይነት ወንጀለኛ እንደዛ አይነት ፍተሻ ይደረግበታል ብዬ አላስብም ማለት ተጠርጣሪና በስነስርዓት ወንጀል የፈጸመ ሰው ልዩነት ይኖሯል። እኔ አሁን ተጠርጥሬ ነው ቤት የተፈተሸው፣ ሞባይል የተፈተሸው? ግን መጨረሻ ላይ ያው አንድ ቀን አውለውኝ ሄደዋል። የድሬዳዋ ብልጽግና ጽፈት ቤት ምክትል ኃላፊ አቶ ኡስማን አህመድ በበኩላቸው የትግራይ ሕዝብና የህወሓት ቡድን አንድ አለመሆኑን ተናግረው ከህወሓት አባላትም አብዛኞቹ የቡድኑ ድርጊት እንደማይወክላቸው ገልጸዋል። የትግራይ ሕዝብ ደርግን በመጣል ሂደት ከሌሎች ብሔር ብሔረሰቦችና ሌሎች አጋሮች ጋር በመሆን ግንባር ቀደሚና ተወጧል ብለዋል። አብዛኛው የኢትዮጵያ ሕዝብና የሰራዊት አባላት ሳይቀር አስተዋጽኦ በማበርከታቸው ደርግ ሊወድቅ በቅቷል ያሉት አቶ ኡስማን አሁንም በትግራይ ህግ የማስከበር ዘመቻ በፍጥነት እንዲጠናቀቅ የትግራይ ሕዝብ አስተዋጽኦ የማይናቅ ነው ብለዋል። በብሔር ማንነታቸው አላስፈላጊ ማሸማቀቅ የደረሰ ባቸውንም ለጥቂት ጊዜ እንድታገሳቸው ጠይቀዋል። በመንግስት ተቋማት ያለ አግባብ እንዳይንገላቱ ብቻ ሳይሆን በቀበሌ እና በሰፈር ደረጃም ችግር እንዳይኖር በኃላፊነት እንሰራለን ሲሉ ቃል ገብተዋል። በዚህ መልኩ ለጥቂት ጊዜ ነው ይሄ ነገር እንታገስ። ይቀራል። ይሄ የእኛ ሆም ወርክ ይሆናል። ስለዚህ ለጥቂት ታገሱ፣ ይስተካከላሉ ብዬ ገምታለሁን። ከዚሁ ጋር ተያይዘው ያው ስራም ጥርጣሬም ከስራ የተነሱትም አላችሁ የምትጠራጠሩ ትጠራጠራላችሁ። አንዳንድ ቦታ ላይ ይሄ ሁላ ይከሰታል። በጦርነት ጊዜ ይከሰታል። ታጋዎችና ና እዚህ ስላላችሁ በደንብ ይታጋላችሁ ሰው ሊገደልም ይችላል። እንደ ስንት ሰው ተገድሏል በኢህአዴግ ከገባ በኋላ በጥርጣሬ ብዙ ሰው ሞተዋል። ስለዚህ ኤኒ ታይም ጦርነት ባለ ጊዜ ሰው ሊጎዳ ይችላል። አሁን ግን በጣም በጥንቃቄ ጥንቃቄ በተሞላበት ነው የተካሄደው ይሄ በጣም የሚገርም ነው። እኔ ከዚህ በላይ ብዙ ጥፋት ይከሰታል ብዬ አስቤ ነበር በውስጤ ማለት። ስለዚህ ይህን እንደ ትልቅ ነገር አንውሰድ ለጊዜው ሊከሰት ይችላል ግን ይቀራል። ከወር በፊት የሰሜን ህዝብ ላይ ጥቃት መፈጸሙ በጠቅላይ ሚኒስትር አብይ አህመድ ይፋ ከሆነ በኋላ በድሬዳዋ ከሚኖሩ የትግራይ ክልል ተወላጆች ጋር ይህን መሰል መድረክ ሲዘጋጅ ለሁለተኛ ጊዜ ሲሆን በሌሎች የሀገሪቱ ከተሞችም ተመሳሳይ ውይይቶች ተካሂደዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻዴሌ ሐሰን ክልል ውስጥ ያሉ ታጣቂዎች መሳሪያ እንዲፈቱ ያሳሰቡበት ቀነ ገደብ ቢጠናቀቅም እጅ የሰጠ የለም ሲሉ የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አሳውቀዋል። የጽህፈት ቤቱ ኃላፊ አቶ መለስ በየነ አሁንም በሩ ክፍት ስለሆነ ማንኛውም ታጥቆ የሚንቀሳቀስ ኃይል ለመንግስት እጅ ሊሰጥ ይችላል ብለዋል። በሰላማዊ ሰዎች ላይ ጥቃት ለመፈፀም ሲንቀሳቀሱ የነበሩ ሀያ ሶስት ታጣቂዎች ዛሬ በመተክል ዳንጉር ወረዳ ተደምስሰዋል ሲሉ ኃላፊው ገልጸዋል። ናኮር መልካ ዝርዝር ዘገባ አለው። መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች ከጥፋት አድራጎት እንዲታቀቡና በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል እንዲሰጡ የሚኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻር ሊያሰን ያሳሰቡት ልክ የዛሬ ሳምንት ህዳር 22 2013 ዓ.ም ነበር። ይሁን እንጂ እስካሁን እጁን የሰጠ አንድም የታጠቀ ኃይል አለመኖሩን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ ገልጸዋል። ባለፉት አስራ ሰባት አመት በዚች ሀገር ላይ የፖለቲካ አሻጥር፣ የኢኮኖሚ አሻጥር፣ የተለያዩ አሻጥሮችን ሲፈጽም የቆየ ድርጅት ነው። ይህን ተከትለው ደግሞ በተለይ ደግሞ እንደኛ ክልል የራሱን ስራ ሲሰራ እንደነበረ እና በመተከል ዞን ለሚፈጠረው የጸጥታ ችግር ዋነኛ የችግሩ ባለቤትና የሱ የእሱ ዝርዝራጆች ዋነኛ የሱ ተልኮ አስፈጻሚዎች እንዳሉ ይታወቃል። በተደጋጋሚም በዜጎች ህይወት መጥፋት በንብረት መውደም መፈናቀልና መሰል ጉዳዮች ላይ ከፍተኛ ድርሻ እንደነበረው እና በቀጥታ በእነሱ ማዘዣ ጣቢያነት ሲንቀሳቀሱ እንደነበረ ይታወቃል። በእኛ ክልል በዚህ ሳምባ የሚተነፍሱ የጥፋት ተልኮ ያነገቡ በክቡር ርዕሰ መስተዳድር በአቷሻ ሀሰን በኩል ክልሉ መንግስት እንግዲህ እነዚህ ሀይሎች ሰላማዊ በሆነ መንገድ ትጥቃቸውን ፈትተው ለክልሉ መንግስት እጅ እንዲሰጡ የአንድ ሳምንት ገደብ የሰጠበት ሁኔታ አለ። ይህን ተከትሎ እንግዲህ ምን ያህል ሰዎች እጅ ይሰጡ ለሚለው መነሻ ሀሳብ እስካሁን እጅ የሰጠ እና ትጥቅ ፈትተው የገባ ጠረ ሰላም የለም። አቶ መለሰ በህወሓት ሳንባ የሚተነፍሱ ያሏቸው ታጣቂዎች አሁንም እጃቸውን በሰላማዊ መንገድ የሚሰጡበት እድል እንዳለ ተናግረው ካልሆነም ያለው አማራጭ የከፋ ነው ይላሉ። አካባቢ ትግልን አማራጭ አድርጋለሁ የሚል ማንኛውም ሰላማዊ በሆነ መንገድ ትጥቁን ፈትቶ እንዲገባ በሩ ክፍት ነው ያደረግነው፣ ነው ዝግ አይደለም። ይሄን ካላደረገ ሁለት አማራጭ ነው። የመጀመሪያው አማራጭ ልጅ መስጠት ነው። ካልሆነ ግን ያው እርምጃን የማጠናከር ልጅታው ተግባራዊ ማድረግ ነው። እዚያ ላይ የሚጠበቀው አሁንም ከጥፋት ተልኮ ይሄ ጥፋት ይል ነፃ ሆኖ መቆጠብ አልቻለም። ሰራዊትም የክልሉ ፀረ ሽምቅ የክልሉ ፖሊስ እና እንደዚሁ ሚሊሻው የግል ታጣቂው በተደራጀ አካል ዳንጉር ወረዳ ልዩ ስሙ ቁጥር ሶስት ተብሎ ከሚጠራ አካባቢ ላይ ነው ሀያ ሶስት የሚሆኑ ፀረ ሰላም ኃይሎች ላይ የመደምሰስ እርምጃ ተወስደዋል። ወደ ሶስት የሚሆን ለጥፋት የልኮነት ሲጠቀሙት የነበረው የጦር መሳሪያ ኦልሞስት በውጊያ ወቅት ለመማረክ የተቻለበት ሁኔታ ነው ያለው። በዚህ ብቻም ሳይሆን ሁሉም አካባቢዎች ላይ አሁን ፀረ ሰላም እንቅስቃሴ የሚታይባቸው አካባቢዎች እየተለዩ እነዚህን የመደምሰስ እና እርምጃ የመውሰድ ህግ የማስከበር ተግባር ተግባሩን አጠቃቅሎ የሚቀጥል ይሆናል። ኃላፊው በመተከል ዞን ሰላምና መረጋጋት እንዳይኖር ይሰራሉ ስለሚሏቸውም ኃይሎች እንዲህ ብለዋል። ዲፒኤልፍ ነው በዋናነት የሚያንቀሳቅሰው መተከል ዞን ድባቲ ወረዳ ስፔሻ ጋሌሳ ጋሌሳ ዙሪያ ላይ ያሉ ቀበሌዎችን ጨምሮ አልባሳ፣ ሶንቦስሬ፣ ሙዘን፣ ቆርቃ የሚባሉ ቀበሌዎች በዋናነት የኦነግ ሸኔ እንቅስቃሴን የሚታይበትና እነዚህ ኃይሎችም በቅንጊት የጥፋት ተልቋቸውን ሲያራምዱ እንደነበረ ለማየት ተሞክረዋል በዚህ ሂደትም በርካታ ዜጎች ተፈናቅለዋል የሞቱትም በርካታ ቁጥር ያላቸው ናቸው እሱ ብቻም ሳይሆን ቡለን ወረዳ አጎራባች ወደ ድባጢ የተቃረቡ ቀበሌዎች ላይም እንደዚሁ በተመሳሳይ ከጉዴን እንቅስቃሴ ጎን ለጎን የኦነግ ሸኔ እንቅስቃሴ የሚታይበት ሁኔታ አለ ዞሮ ዞሮ እነዚህን ሁለቱን ጸረ ሰላም ኃይሎችን ለማጥፋት ከመቼውም ጊዜ በላይ ትኩረት አድርጎ የሚሰራ ነው የጎዴን የጎዴንና እርሳቸው ኦነግ ሸኔ ያሏቸውን የኦሮሞ ነጻነት ሸማቂዎች ጦር መሪዎች በስልክ አግኝተን ስለ ጉዳዩ ለመጠየቅ ያደረግነው ጥረት ባይሳካም የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ከዚህ ቀደም በሰጡት ምላሽ ከኦሮሚያ ውጭ በሌላ ክልል እንቅስቃሴም ሆነ ጦር የለንም ብለው እንደነበር ይታወሳል። የክልሉ መንግስት በጥፋተኝነት የሚከሳቸው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎዴን ታጣቂዎች እጅ እንዲሰጡ ጥሪ እያቀረበ ባለበት ሁኔታ በመተከል ዞን በሰላማዊ ሰዎች ላይ የሚደርሰው ግድያ አለመቆሙ እየተገለጸ ነው። ባለፈው ሶስት ቀናትም በመተከል ዲባጤ ሲዶ ቀበሌ ቁጥራቸውን በውል የማያውቁ የጠቆሟቸው ሲቪሎች መገደላቸውን ኃላፊው ገልጸዋል። መረጋጋቱ እስኪመለስ ድረስ መደረግ አለበት ያሉትንም አያይዘው አብራርተዋል። አቶ መለሰ ዲባጤ ወረዳ ሲዶ የሚባል ሆነ አካባቢ በተለይ አካባቢ ከዚህ በፊትም ከፍተኛ የሆነ የጸረ ሰላም እንቅስቃሴ የሚታይበት አካባቢ እንደሆነ ይታወቃል። ይህን ተከትሎ እንግዲህ የክልሉ መንግስት ያስቀምጠው ኮማንድ ፖስቱ ያስቀምጠው ውሳኔ አለ። አርሶ አደሩ ምርት መሰብሰብ ካለበት በተደራጀ አኳኋን ጥበቃ ተደርጎለት እዛ ያለው ሚሊሻ እና እዛ ያለው ፖሊስ ያለው የግል ታጣቂ ተደራጅቶ በደቦ ነው መሰብሰብ ያለበት፣ ወይ ደግሞ በቡድን ነው መሰብሰብ ያለበት የሚል አቅጣጫ ተቀምጦ እያለ አልፎ አልፎ ያው ለማሳ ስራ ለምርት ማሰባሰብ ብሎ ሲንቀሳቀሱ የነበሩ ንጹሃን ዜጎች ላይ እርምጃ ወስደዋል። ምን ያህል ሰዎች ተጎዱ፣ በዛሬ ቁጥሩን ስፔሲፊክ ዲቴል አላወቁትም። ስለዚህ እነዚህ ላይ እርምጃ የመውሰድ ሁኔታ አለ። አሁንም በድጋሜ የምናሳስበው ምርት ማሰባሰብ በጣም አስፈላጊ እንደሆነ ይታመናል። ነገር ግን አስተዳደሩ አሁን በተሰጠው አቅጣጫ መሰረት ሲንቀሳቀስ በተደራጀ መልኩ ጥበቃ ተደርጎ በደቦ መሰብሰብ ያለበት በቡድን መሰብሰብ ነው ያለበት እንጂ ጥንቃቄ ያስፈልጋል። በዛ መልኩ ካልሆነ የመጀመሪያ ቀዳሚ ተግባር ደግሞ ሕይወት የማዳን ስራ ስለሆነ በዚህ መልኩ ቢሆን ይመረጣል ነው። በመተከል ዞንና በአጠቃላይ በክልሉም ዘላቂ ሰላም ለማስፈን እየተደረገ ስላለው ጥረትም አቶ መለሰ ተናግረዋል። መረጋጋት የሚኖረው የጥፋት ተልኮ አንግቦ የሚንቀሳቀሰው ኃይል በአጭር ጊዜ እጅ የሚሰጥ ከሆነ ሰጠ፣ ካልሰጠ ደግሞ እስከ መጨረሻው ክልሉ መንግስት አካባቢን የማጥራትና ዜጎች በሰላም ወጡ በሰላም እንዲገቡ የማድረግ ስራ ዛሬም ነገም አበክሮ የሚሰራበት ነው የሚሆነው። አሁን መደበኛ ከልማት ስራዎች ይልቅ የቀዳሚ ተግባሩ የዜጎች ደህንነትና ሰላምን ማስጠበቅ ስለሆነ በዚህ ላይ ትኩረት ማድረግ ለማንም የሚሰዋ ነገር አለን ትኩረት የሚሰራ ነው የሚሆነው። እየተወሰዱ ያሉ ጅምር እርምጃዎችም ችግሩን ይፈታሉ ብለን እናስባለን። በመተከል ዞን ውስጥ በሰላማዊ ሰዎች ላይ በተደጋጋሚ ሲፈጸም የነበረውን ግድያ ተከትሎ ብዙ ሰው ከቤት ንብረቱ መፈናቀሉን የተናገሩት ኃላፊው የዕለት ደራሽ እያደረሱ ወደ ቀድሞ መኖሪያቸው የሚመለሱበትንና በዘላቂነት የሚቋቋሙበትን ሁኔታ ለማመቻቸት ከፌዴራል መንግስቱ ጋር እየሰሩ መሆናቸውን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ በደቡብ ክልል ኮንሶና አካባቢው ለወራት የዘለቀው ሁከት ረግቦ አንፃራዊ ሰላም መስፈኑን ነዋሪዎች ለአሜሪካ ድምፅ ገለጹ። የክልሉ ሰላምና ፀጥታ ቢሮ ግጭቱ የማንነት ነው እየተባለ የሚናፈሰው ሐሰት መሆኑን ከገለጹ በኋላ በጎማይዴ ከተማ አዲስ አደረጃጀት ለመፍጠር የሻቱ ሕገወጥ ቡድኖች የፈጠሩት ነው ብለዋል። የክልሉን የፖለቲካ ሁኔታ በቅርበት እንደሚከታተሉ የተናገሩት የፖለቲካ ሳይንስ ምሁር አቶ ዳያሞ ዳሌ የኮንሶን ጨምሮ በአካባቢው ያለው የጸጥታ ችግር የሚፈታው የህግ የበላይነት በማክበር ነው ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ዘገባ ልኳል። በደቡብ ክልል ኮንሶ ዞን፣ አማሮ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ተፈጥሮ የነበረው ውከትና ግጭት ለበርካታ ሰዎች ህይወት መጥፋት ምክንያት ከመሆኑም ባለፈ ከፍተኛ ጉዳት ማድረሱን ቪኦኤ ከወረዳዎቹ ያነጋገራቸውን ነዋሪዎች ገልጠዋል። ኮንሶ ዞን ኮልሜ ክላስተር ነው። አለሁን አሁን ቦርቆራ ቀበሌ አሁን የክልሉ ልዩ ኃይል መጥተው ከዛን ወዲህ ትንሽ ተረጋግጧል። ቤት ያጡ ብዙ ሰዎች አሉ። በአቅማችን እየረዳናቸው ነው፣ ግን በጣም ከአቅም በላይ ነው። በቀጠናው ለወራት የተዘለቀ እውከት በአሁኑ ሰዓት ደግሞ እነሱ አንጻራውን ያሉት ሰላም መስፈኑም ተናግሯል። ሁለተኛ አንድ ሶስት ሳምንታት ያክል ያው ሰላም እያገኘን ነው ያለ ነው እና አጋጣሚ ዛሬ አሁን የኛ ጋር ትልቅ ማክሰኞ ገበያ ነው። ቅድም ገበያ ውስጥ ወኘ ነው የደወርክልኝ። ህዝቡ ይገበያያል፣ ይገርማል። አሁን ሰው ሁኔታዎቹን አዳብት ስላደረገ ህዝቡ ገበያ ላይ ነው ያለው እና ለሶስት ሳምንታት ያሉ አሁን መረጋጋቶች በደንብ አሉ ማለት ይቻላል። አንጻራዊ ሰላም ነው ያለው። የተፈናቀሉ ዜጎች መልሶ የማቋቋም ስራ ኮሚቴ በወረዳ ደረጃም ተቋቁሞ እነህ ስራዎቹ እየተሰሩ ነው ያሉት። በግጭቱ ሲቪሎች በግፍ ተገድሏል ያሉት ስማቸውን መግለጽ አልፈለጉ የአካባቢ ነዋሪ ከቀያቸው ተፈናቅለው ለችግር የተጋለጡ ዜጎች የበዙ መሆናቸውን ተናግረው መንግስት ወደ ቀያቸው ለመመለስና ሰብዓዊ ድጋፍ ለማድረግ ጥረት እያደረገ መሆኑን አስረድቷል። በመንግስት በኩል የተደረገ ያለው እንቅስቃሴ መጠናከር እንዳለበት ተናግረው ያልተያዙ ወንጀኞች እንድያዙም ጠይቋል። ግን አሁን ሰው የራስን እንግን ደህንነቱን እየጠበቀ ነው ያለው። ድንጎሳ አሁን ለጊዜ ቆሟል። አንድ መቶ ሰላሳ ሰባት ወንጀለኞች ተይዘዋል ነው እየተባለ ያለው ግን ክስ ምናምን እየተጀመረ አይመስለንም። ግን አሁን አቃጣዮችንና ይህንን መነሻ ያደረጉ ግለሰቦችን እያጣራ ነው መንግስት ያለው። የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውሪ እንዳሉት በኮንሶ ዞን፣ በአማሮ በቡርጅና በደራሽ ወረዳዎች በሚገኙ በ17 ቀበሌያት ያለው ግጭት ጎማይዴ የተሰኘ አዲስ ልዩ ወረዳ ለመፍጠር ቱ ህገወጥ ቡድኖች ፍላጎት የወለደው ችግር ነው እንጂ እንደተባለው አንድን ብሔር ላይ የማንነት ወይም የብሄር ግጭት አይደለም ብሏል። በተጨባጭ አስተሳሰቡ ልዩ ወረዳውን ትደግፋለህ አትደግፍም የሚል ግጭት ነው። ይሄው ልዩ ወረዳውን አልደግፍም የሚለው ሀይልም ጥቃት ሲደርስበት መልሶ ያጠቃል። ደግፋለ የሚለው ማትደግፍ ከሆነ ብሎ ቃጥሎ ያካሂዳል። ስለዚህ አስተሳሰቡ የተለየ ብሔረሰብ አባል ነይ ማንነት ላይ ያተኮረ ሳይሆን ይህን ጥያቄ ትደግፋለህ አትደግፊም የሚል ነው። ማንነት የለየ አይደለም። ጥቃቱ ቦም አሁን ለምሳሌ አዲስ ገበሬ የሚባለው እዛው ሰገን ዙሪያ ተመሳሳይ ቦታ ነው ያለው ቀበሌ ነው አንድ ቀበሌ

በሙሉ ተቃጥሏል። አዲስ ገበር የሚባለው ስለዚህ ማንነትን የለየ አይደለም። በጣም በተዛባ መንገድ የአስተሳሰብ ችግር ስለሆነ እሱ ላይ ነው ወረዳ ትደግፋል አትደግፍም፣ የደጋፊ ነ አንድ ደጋፊ አይደለም በሚል ነው ግጭቱ እየተፈጠረ ያለው እና እሱን በአግባቡ እያየን ያለ ነው። ይሄ በተለይ የልዩ ወረዳ ጠያቂ ነኝ የሚለው ኃይል በኃይል አማራጭ ነው ታጥቆ አደራጅቷል፣ በኃይል አማራጭ ነው እየሄደ ያለው እና እሱ ላይ ነው የተሰራ ያለው ወይም በአቋም እናርማለን ብለን ኦልሬዲ ሰዎችም ተለይተዋል። እንዴት ጉዳዩን እንደቀሰቀሱትን ጭምር በዝርዝር ተለይተዋል። ምርመራ እየተጣራ ነው ያለው እና ሲሆን ተደርጎ በምርመራ ጎልቶ ይወጣል ብለን ነው የምናስበው። ጎማይዳ የሚባል ልዩ አወቃቀር ወይም ልዩ ወረዳ መሰረት የሚሉ ሰዎች አንድ አይነት ማንነት ያላቸው ቡድን ናቸው። አንድ አይነት ማንነት ያላቸው ቡድን አይደለም፣ ግን በማጆሪቲ እየመሩ ያሉ እዚ አካባቢ ጋር ይህን ጉዳይ የተማሪ የተወሰኑ ኢሊቶች ናቸው። እነዚህ ኢሊቶች በግልጽ ነው የሚቀሰቅሱት። ተባባሪ የሆነ ሀይል አለ። በተለይ የአማራ ብሔረሰብ ተወላጅ የሆኑ ልጆች አደራጅቶ ነው የሚቀሰቅሱት። ቀጠናው ላይ ይህን ጉዳይ በዋናነት ማስተርማይንድ ሆኖ የሚመሩት እነሱ ናቸው። ከእነሱ ጋር ደግሞ ተወሰኑ የኮንሶ ተወላጆች አሉ። እንደዚህ የተወሰነ የቡርጂ ተወላጅ በጣት የሚቆጠሩ ወደ አራት የሚሆኑ አሉ። ከነዚህ ሀይሎች ጋር የድራሸም እንደዚህ የተወሰኑ ወደ ሶስት የሚሆኑ እዚ ውስጥ ተቀላቅሎ የሚመሩ አሉ። ከነዚህ ወረዳዎች ጋር ቀበሌያትን አውጣተን እንወስደን ልዩ ወረዳ እንሆናለን ነው ሚሉ ከኮንሶ ዘጠኝ ቀበሌ እንወስዳለን ከቡርጂ አራት ቀበሌ ከአማሮ ሶስት ቀበሌ ከድራሼ አንድ ቀበሌ ወስደን አስራ ሰባት ቀበሌ ልዩ ወረዳ ይሆናል። ስነ ልቦናችን አንድ ነው በሚል ነው እየተቀሰቀሰ ያለው የክልሉ ወቅታዊ የፖለቲካ ሁኔታዎችን በቅርበት እንደሚከታተሉ የሚናገሩት የፖለቲካ ሳይንስ ምሁር አቶ ወዳየሞ ዳለም በቀጠናው ፖለቲካዊ ጥያቄ የለም ብሏል። በግጭቱ የፖለቲካ ኃይሎችና የመንግስት ተሸዋሚዎች እንዳሉበትም ተናግሯል። ይልቁንስ ችግሩ የማይፈታው የሕግ የበላይነት ስለማይከበር ብቻ ነው ብሏል። ደግሞ አይደለም። በኮንሶ ዞን፣ በአማሮ በደራሼ በአልና በቡርጂ ወረዳዎች ተፈጥሮ በነበረው ግጭት 68 ስብሎች ተገልሏል። ከ133 ሺህ በላይ ዜጎችም ተፈናቅሏል። መጠኑ በውል ያልታወቀ ቤቶችና ንብረቶችም ወድመዋል። በወንጀሉ እጃቸውን አስገብቷል ያላቸውን 137 ግለሰቦችን ማሰሩን የደቡብ ክልል መንግስት ባለፈው ሳምንት አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም የግብፅ ፕሬዚደንት አብድልፋታህ አልሲሲ ከፈረንሳይ ጋር ኢኮኖሚያዊና ወታደራዊ ትብብሮች ለማጠናከር በታለመ ጉብኝት ወደ ፓሪስ ተጉዘዋል። የግብፅ መንግስት የሰብአዊ መብት ከበሬታ ሪኮርዱ አስከፊ መሆኑ ታዲያ ለፈረንሳይ መንግስት ጉዳዩን አዳጋጅ ያደረገበት መሆኑን ኒካል ስፒኖ ከፓሪስ ለቪኦኤ ባጠናቀረው ዘገባ ጠቅሷል። ቆንጅታ የግብፁ ፕሬዚደንት ኤልሲሲ ለሶስት ቀናት ጉብኝት ፓሪስ ይገኛሉ። ከፈረንሳይ ፕሬዚደንት ጽህፈት ቤት የወጣው መግለጫ እንዳሳየው የእሳቸውና የፕሬዝደንት ኢማኑኤል ማክሮን ውይይት ዋና አጀንዳ የሊቢያና የሶሪያ ጉዳይ ነው። ቱርክ በመካከለኛው ምስራቅ ተሰሚነቷን ለማጠናከር የያዘችውን ግፊት ለመቋቋም ምስራቃዊ ሜዲትራኒያን አካባቢ የሁሉንም ሀገሮች ሉዓላዊነት ባከበረ መልኩ ትብብር የሚደረግበት ስፍራ ሆኖ መቆየት እንዳለበት ፈረንሳይና ግብጽ አጽንኦት ሰጥተው ያስገነዝባሉ ይላል፣ ከፈረንሳዩ ፕሬዚደንት ጽህፈት ቤት የወጣው መግለጫ። ኤልሲሲ እና ማክሮን ባለፈው የአውሮፓውያን 2019 ዓ ም ጥር ወር ላይ ካይሮ ውስጥ በተገናኙበት ጊዜ ማክሮን ግብፅ ሰብአዊ መብቶችን በተመለከተ በትክክለኛው አቅጣጫ እየተጓዘች አይደለችም ሲሉ ተናግረው ነበር። ሁለቱ መሪዎች ትናንት ከመገናኘታቸው በፊትም በርካታ መንግስታዊ ያልሆኑ ድርጅቶች ፕሬዚደንት ማክሮን በጉዳዩ ጠንካራ አቋም እንዲይዙ ግፊት የሚያደርግ መግለጫ አውጥተዋል። ፈረንሳይ ለረጅም ጊዜ ኤልሲሲ ማናቸውንም ዓይነት የተቃውሞ ድምጽ ጭካኔ በተሞላበት መንገድ ሲያፍኑ ይሁንታ ሰጥታ ኖራለች ሲሉ ድርጅቶቹ ባወጡት መግለጫ ፈረንሳይን ይወቅሳሉ። በፈረንሳይ የአምነስቲ ኢንተርናሽናል ተጠሪዋ ኬሽያሩ አብደል ፋታህ አልሲሲ ፕሬዚደንት ከሆኑበት የአውሮፓውያን 2014 ዓ ም ወዲህ ግብፅ ውስጥ በሲቪል ማህበረሰብ ድርጅቶች ላይ ከዛ በፊት ታይቶ የማያውቅ አፈና ተከፍቷል ብለዋል። ዓለም አቀፉም ማህበረሰብ ቢሆን የግብፅ መንግስት ሰብአዊ መብቶችን ማክበሩን ለማረጋገጥ በቂ ስራ አልሰራም ሲሉ የአምነስቲዋ ተጠሪ ይወነጅላሉ። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ከግብፁ ፕሬዚደንት ጋር በፓሪስ ቤተመንግስት በጋራ ባደረጉት ጋዜጣዊ ጉባኤ ላይ የነቃፊዎቻቸውን ወቀሳ ውድቅ ነው ያደረጉት። ለግብፅ የጦር መሳሪያ መሸጣችንን እንቀጥላለን ብለዋል ማክሮን። ዲ የሰብአዊ መብቶችን ሁኔታ በተመለከተ ባሉ አለመግባባቶች የተነሳ በመከላከያ እና በኢኮኖሚ ረገድ ትብብሮች ላይ ቅድመ ሁኔታ ማስቀመጥን እንደማይቀበሉ ማክሮን አስታውቀዋል። ይልቁኑ የበለጠ ውጤታማ የሚሆነው ትብብርን ከመንፈግ ይልቅ ውይይት የሚያበረታታ ፖሊሲ መከተል ነው ብለዋል የፈረንሳዩ ፕሬዚደንት። የትብብሩን በር መዝጋቱ ግብጽ እንደ አጋር ሽብርተኝነትን በመዋጋት ረገድ ያላትን አቅምና ለክልሉ መረጋጋት የምታደርገውን አስተዋጽኦ ያዳክማል ብለዋል። በፈረንሳይና በቱርክ መካከል ውጥረቱ እየተጋጋለ ባለበት በዚህ ወቅት ግብጽ በመካከለኛው ምስራቅ ለፈረንሳይ ስትራቴጂያዊ አጋርነት ቦታ ይዛለች። ከዚህም ሌላ የግብፅ መንግስት ከዋና ዋና ከፈረንሳይ ተዋጊ ጀቶችና የጦር መርከቦችን ገዢዎች አንዱ ነው። ሆኖም በዚህ የፕሬዚደንት አልሲሲ ጉብኝት ትልቅ የመሳሪያ ግዢ ውል ይፈረማል ተብሎ አይጠበቅም። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። አብራችሁን ልጅ እንዲቆይ እንጋብዛለን። ዋሴ ሙልጌታ የዋስ ምጣድ መስራችና ስራ አስኪያጅ ነው። በንግድ ዓለም ውስጥ በመውደቅና በመነሳት ላለፉት ሀያ ዓመታት እንደቆየ ይናገራል። ዋስ ምጣድ በኢትዮጵያ፣ በሰሜን አሜሪካ፣ በካናዳ፣ በስዊድን እና በጀርመን ሀገሮች የሚሸጥ ሲሆን ከመደበኛው ምጣድ በሶስት እጅ ያነሰ ኃይል እንደሚጠጠም ዋሴ ይናገራል። በዓመት ከአንድ ሚሊዮን ዶላር በላይ የንግድ ሽያጭ ያለው የዋስ ምጣድ በአሁኑ ሰዓት በደብረ ብርሃን ከተማ የማምረቻ ፈቃድ ወስዶ ፋብሪካ በመገንባት ላይ ይገኛል። ኤደን ግርመው ከዋሴ ሙሉጌታ ጋር የነበራትን ቆይታ በተከታዩ ዘገባ ታሰማናለች። በባህር ዳር ተወልዶ ያደገው ዋሴ ሙልጌታ ከልጅነቱ ጀምሮ የማንበብና የመመራመር ፍቅር እንደነበረው ይናገራል። ነገር ግን አምሽቶ የማንበብና የማጥናት ፍላጎቱ መብራት ይቆጥራል በሚሉ ሰበቦች ይደናቀፉበት እንደነበረም ነው የሚያስታውሰው። ይሄ አባባል ታዲያ አሁን ላለበት የኃይል ቆጣቢ የሆነ የኤሌክትሪክ ምጣድ መነሻ ሆኖታል። ሞዋይ ይሄን ያህል ማጽናት እየፈለጉ ጋር ያ ነገር ኤሌክትሪክ በቃ በአእምሮ የተቀርቶ ቀረ። በቃ ኢነርጂ መቆጥ የሚለው ነገር በቃ ተግባረ ገብቼ ከተግባረ ምጣዱን ከዛ ከወጣ ሁሉ መጣዱን ሰራ ነበርና፣ ከዛ በኋላ በቃ ይህ ኢነርጂን ኮንሲም የሚያደርገውን እንዴት አደረጌ ነው የምቀይረው። ፕላስ ደግሞ ትልቁ የሀገራችን ትልቁ ችግር የሚጨፈጨፈው እንጨት ነው። ዋናው ኤንቫሮመንታል አክቲቪስት ምንድን ነው ምጣድ ለመጋገር የሚወጣው እንጨት በጣም ትልቅ እንጨት ነው። ሌላውም ሸክላው ምጣዱን ለመስራት ሁሉ የሚወጣው እንጨት በጣም አይነት እንጨት ይሄን ቴክኖሎጂ በኤሌክትሪክ ውስጥ ጂ ስንት ዓመት ሙሉ እስካሁን ድረስ ስን ቴክኖሎጂ በጣም እንደው የሚያሳፍር ነው። ስንት ጊዜ በቴሌቪዥን ይነገራል፣ ስንት ጊዜ ይነገራል። ግን አንድ ሰው ወይም አንድ ተቋም ይህንን አክሽን ውስጡ ዲዛይን ያደረገ ሰው የለም። ዋ ሴሌክትሮኖች ግን ያው ሀያ ዓመት ነው ካለው ምጣድ ጋራ ታወዳድሪ በእንጀራው ለምሳሌ ሁን በአንድ ቁራሽ እንጀራ ነው የሚያንሰው። አሁን ይሄ አርባ ሴንቲሜትር ነው ትልቁ አምሳ አራት ሴንቲሜትር ነው እስከ ስልሳ ሴንቲሜትር አለ። ግን በሚዛን አድርገን እኩል ባላንስ ብናደርገው ነው ትንሽ ቅዱሳል ያኛውን እንጀራ እና ሁለት መቶ አምሳ ግራም እና ያኛው ሶስት መቶ አምሳ ግራም። እንጀራው ግን ባላንስ አርገን በግራም አድርገን ብንበላው የኔን እንጀራ ስትለይ ሰላሳ ሁለት ሰላሳ ሁለት ዋት ነው ኮንሲም የምታደርግ በዛ በኢትዮጵያ እንጀራ የተጋገረው ስትለይ አንድ መቶ ስድስት ዋት ነው ምትበ ምጣድ የአዲስ አበባን ብቻ በሶስት እጥፍ የኃይል ቅናሽ ያላት የዋስ ምጣድን ለመስራት ታዲያ የአመታት የሙከራና የጥረት ጊዜውን ያሳለፈው ዋሴ ከአዲስ አበባ ወደ ካናዳ በመሄድ ኑሮውን ካናዳ ካደረገ በኋላ ጥረቱን በትምህርት በማስደገፍ ለማሳደግ ቢሞክርም የሄደበት መንገድ ግን ከተለመደው ወጣ ያለ ነበር። ይህም ሕልሙን ለማሳካት የወሰደው ምርጫ መሆኑን ይናገራል። ዩኒቨርሲቲው ደግሞ የሚያስተምረው የአንድ ጊዜ ሶፍትዌር ነው ወይ ሃርድዌር እና ለእኔ ላለኝ ህልም ድሪም አይሆንም። ከዛ ኮሌጅ ገባሁ። ኮሌጅ ሲገባ የምፈልገው ትምህርት አገኘ ኤሌክትሮኒክስ ኢንጂነሪንግ ነው። እዛ ተማርኩ፣ ኮሌጅ ያን ጨረስኩኝ። ከዛ ፉል ታይም እየሰራሁ የተለያየ ካምፓኒ እየሰራሁ በፓርት ታይም ግን ቤቴ ሁሉ ጊዜ ምጣዱ ምቀጠቅጠው ምጣዱ ሳሳሽን አንድ ጊዜ መጀመሪያ አናሎግ የሆነ ምጣድ ሰራው፣ ካናዳ ገበያ ላይ ዋለ። ከዛ ፕሮፌሽናል ቴስት ኢንጂነር ነኝ እና ከዛ ኋላ ቴስት አደረገው። ብዙ ዲዛይን ባለቤት ጊዜት ይባላል አል አለ ከስተመር ፊድባክ መጡ። ብዙ ኮምፕሌን መጣ። ሰቨንቲ ፐርሰንት ኦቨር ሲክስቲ ፐርሰንት ሲመጣ ያን ፕሮዳክት አቆምኩና ወደ ዲጂታል ቴክኖሎጂ ለመቀየር ደግሞ ሌላ መት ወሰደ። እንጀራ ማሽን ደግሞ አለ። እንጀራ ማሽን ውስጥ ገባ እና ቶሮንቶ ቱ ታውዘንድ ሲክስ ላይ ከፍቼ ዋስ እንጀራ ብሸት ነበረ። በንግድ ዓለም ውስጥ መውደቅና መነሳት እንደሚያጋጥም ከሕይወት ተሞክረው የተማረው ዋሴ የእንጀራ ማምረቻ ማሽኑ ጥሩ እየሰራ ያለ የጋዝ መስመሩን በኤሌክትሪክ መስመር እንዲቀይር ከአቅሙ በላይ የሆነ ገንዘብ በመጠየቁ ምክንያት ለኪሳራ ተዳርጎ ድርጅቱን ለመዝጋት እንደተገደደም ነው የሚናገረው ታዲያ ይሄ የመውደቅና የመነሳት የሙከራ ሂደት ገንዘቡን ብቻ ሳይሆን በኑሮ ላይ በሚደቅነው ፈተና ምክንያት ትዳሩንም አብሮ ማጣቱን ይናገራል። ዋሴ ግን ኪሱ ውስጥ የነበረችውን ሀያ የካናዳ ዶላር ብቻ ይዞ ታክሲ እየነዳና በሳምንት ከዘጠና ሰዓት በላይ እየሰራ ገንዘብ አጠራቅሞ ወደ ቀደመ ስራ መመለሱን ነው የሚያስረዳው። እዛ ምክንያት ከስር የወጣ ፕሮጀክት ካላቆም ካልፈልግም አለች ና ቤቴን ሁሉ ነገር ምንድን ነው ያን ሰዓት ገንዘቡ ነው እንጂ የጠፋው ኖሌጁ አስር አብሮ ነው ያለው። እና ጊባ ፓለ ነው። ከዛ እንደገና ታክሲ በሳምንት ኔ ሀያ ዘጠና ዘጠኝ ሰዓት እየሰራው ከዛ ባንክ ራሲ አልኩኝ ካናዳ ወዲያ በአንድ ወር ያጠፋውት ገንዘብ ሁሉን በጠበቃ ሳሳይ በአንድ ወር ዲክሌር አፕሩ ባለጉ ከዛ ደግሞ ዚ ባንክ ምርስ የነበረው ቆመ ማለት ነው። ከዛ ታክሲ የምሰራውና ያን አድርጌ አንድ አመት ከሁለት ወር ምናምን ኦቨር ዘጠና ምናምን ዶላር ሴቫ እንግዲህ ሀያ ዶላር ቀርቶ መኪና ጋዝ ብሉ መሞላበት የለኝም ነበር። ከዛ ያን አደረኩና ሬስቶራንት ከፈቱ ካናዳ ዋስት ጋ ሬስቶራንት። ከዛ ሬስቶራንቱ በጣም ቆንጆ። ከዛ በኋላ ሪከበር ማለት ጀምር። ግን ከዛ ዋስ ዲጂታል ሲንግል ፕሮጀክት እዛ ላይ ፎክስ አድርጌ ዋስ ዲጂታል ምጣድ ሰራ። የዋስ ዲጂታል ምጣድ በአሁን ሰዓት በአሜሪካ በካናዳ እና በተለያዩ የአውሮፓ ሀገራቶች የሚሸጥ ሲሆን በተለየ መልኩ በዓለም ዙሪያ ለማስተዋወቅም የማህበራዊ ድረገጹ ትልቅ ሚና እንደሚጫወት ዋሴ ይናገራል። ሶሻል ሚዲያ ማርኬቲንግ በጣም ወሮጅ ነ ሶሻል ሚዲያ ማርኬቲንግ ነው። ለምሳሌ አንድ ቢዝነስ ከፍተሽ በር ከፍተሽ የምጠብቂበት ዘመን አልኳል። ኢቨን የስልሳ አምስት አመት ሽማግሌ ጉግል አድርገው ቤታቸው የሚሄዱበትን ሆቴል ሪቪው አንብቦ ካነበቡ በኋላ ወይም ደግሞ የሚገዙትን እቃ ሪቪው ካነበቡ በኋላ ነው ያልቃ። ስለዚህ ሶሻል ሚዲያ እኔ በየቀኑ ስለ ፌስቡክ፣ ስለ ጉግል፣ ስለ ዩትዩብ ኤፍሪ ላይ አንድ ነገር ሳላነባል። ለምሳሌ አሁን ስቢልን ቢዝነሱ ስለሆነ ካ ወጭ ብዬ በአንዴ ራን አረገዋል። በአንዴ በስልክ ስልክ በስልክ አድርጌ ፕሮዳክቱን ጨርሷል እና በተጨማሪም ዋሴ በአሁን ሰዓት በደብረ ብርሃን ከተማ ፋብሪካ እያስገነባ ሲሆን በተለየ መልኩ የድርጅቱን ሰራተኞች ያማከለ የትርፍ መጋራት ያለበት የንግድ ሞዴል እንደሚጠቀምም ነው የሚያስረዳው። ሪቸርድ ብሬንሰን የሚባል ሀብታማ ነው። ሪቸርድ ብሬንሰን ማለት ሰማንያ ስምንት ካምፓኒ ያለው ቨርጂን ኤርላይን፣ ቨርጂን ጌዛ ሆነር እና ብዙዎቹ። እንዴት ነው የሰውዬ ሰማንያ ስምንት ካምፓኒ? ይሄ ስለሱ በቃ ስለሱ በጣም አለበኩ እና የምከተማ የሱ ቢዝነስ ሞዴል የሱ ቢዝነስ ሞዴል ቤት መሰለሽ፣ ለምሳሌ ኢትዮጵያ መጣው ኢትዮጵያ መጣው ና ወደ አምስት ስድስት ሰዎች ቀጠል ቀጠላቸው። ከዛ ከእነሱ ውስጥ ሁለት መረጡ። ሁለቱን መርጨ ደግሞ ልከፍላቸዋለሁ ስላስ ከእያንዳንዱ ምጣት ደግሞ ገንዘብ ያገኛል። ከዛ ስድስት ወር እኔ አቋቁማቸዋለሁ አብሬ እየሰራ በኋላ እንደ ራሳቸው ካምፓኒ ያደረግ ና እኔ ኤግዚት ወጣ ባ ስለ ገንዘብ አይደለም። የሁሉ ማወራሽ ገንዘብ አይደለም ዋና አርጌ ሌላ ለሚቀጥለው ጀኔሬሽን ስልሳ ዓመት ሙሉ ያልተቀየረ ቴክኖሎጂ ምን አድርግ ልለፍ በሚል ነው የምታገረው። ዋሴ ሙልጌታ በቀጣይም ህብረተሰቡና ሀገሩን የሚጠቅም ስራ ለመስራት ፍላጎት እንዳለውና የጀመረውን እንደሚያስፋፋ ገልጾ ወጣቶች የእሱን ህይወት እንደ ምሳሌ በመውሰድ ሳያቋርጡ እንዲጥሩም መክሯል። ለአሜሪካ ድምጽ ሬዲዮ የደንገረመው ከዋሽንግተን ዲሲ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በጥቅምት 12 2013 ዓመተ ምህረት የጄኔቫ መግባቢያ ሰነድን ፈርማለች ሲል የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ከአንድ ወር በፊት በተፈረመው በዚህ የመግባቢያ ሰነድ መግቢያ ላይ የሰፈረውና ሰነዱ እንዲከበር በሚጠይቀው አንቀጽ ላይ የተጻፈው የሴቶችን የጤና መብት በተመለከተ ተደራሽ በሆነና ደረጃውን በጠበቀ መልኩ ማስከበር፣ ሴቶች በጤናው ዘርፍ ውስጥ የሚያበረክቱትን አስፈላጊ አስተዋጽኦ ማስተዋወቅ፣ ጠንካራ ቤተሰብ፣ የተሳካና የበለጸገ ማህበረሰብ መፍጠርና በጤና የመኖር መብትን ማስከበር ነው። እስካሁን ይህን ሀሳብ የያዘውን ሰነድ አንድ ነጥብ ስድስት ቢሊዮን ህዝብን የሚወክሉ በመላው ዓለም የሚገኙ ሰላሳ ሶስት ሀገራት ፈርመውታል ይላል እርስ አንቀጹ። ሰነዱ ሁሉም በህግ ፊት እኩል ናቸው ና የሴቶች ሰብአዊ መብቶች ከሰብአዊ መብቶችና ከመሰረታዊ ነጻነቶች ተለይተው የማይታዩ፣ የማይነጣጠሉ፣ የማይገፈፉ መሆናቸውን በድጋሚ ያረጋግጣል ይላል ሰነዱ። አያይዞም ዓለም አቀፍ የጤና ሽፋን ዘላቂ የልማት ግቦችን ለማሳካት መሰረታዊ ነው ብሎታል። የመግቢያቢያ ሰነዱ አያይዞ ጽንስ የማስወረድ ዓለም አቀፍ መብት እንደሌለ እንዲሁም ሁሉም ግዛቶች ጽንስን ለማስወረድ የገንዘብ ድጋፍ የማመቻቸት ምንም አይነት ግዴታ እንደሌለባቸው በተጨማሪም እያንዳንዱ ሀገር ከራሱ ህግና ከፖሊሲው ጋር በሚጣጣም መልኩ የመተርጎም ሉዓላዊ መብት እንዳለው ከህጎቻቸውና ፖሊሲዎቻቸው ጋር የሚጣጣሙ ፕሮግራሞችን የመተግበር ሉዓላዊ መብት እንዳላቸውና ሰነዱም ከረጅም ጊዜ አለም አቀፍ ስምምነት ጋር የሚስማማ እንደሆነ ተገልጿል። በሰነዱ ፊርማ ስነ ስርዓት ላይ ተገኝተው ፊርማቸውን ያኖሩትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮን ቃል የሚጠቅሰው ርዕሰ አንቀጹ ዩናይትድ ስቴትስ በፕሬዚደንት ትራምፕ መሪነት ስር ዩናይትድ ስቴትስ በየትኛውም ቦታና ሁል ጊዜም የሰውን ልጅ ሕይወትና ክብር ትጠብቃለች። ከዚህ በፊት ታይቶ በማይታወቅና በታሪክ ውስጥ የትኛውም ፕሬዚደንት ያላደረገውን እርሳቸው አድርገውታል። ከዩናይትድ ስቴትስ ግብር ከፋዮች የተሰበሰበውን ገንዘብ በቤተሰብ ምጣኔ ስም ጽንስ ማስወረድን ለሚያበረታቱ በውጭ ሀገር ለሚገኙ መንግስታዊ ላልሆኑ ተቋማት በጭራሽ አይሄድም። የጤናና የሰብአዊ አገልግሎት ዘርፍ ዋና ጸሐፊ አሌክስ አዛርም ይህን ጠንክረው ተናግረዋል። የጀኔቫው የመግባቢያ ሰነድ የሴቶችና ቤተሰብ ጤናን በተመለከተ ያለንን አቋም በሕይወት የምንሰጠውን ክብርና ሉዓላዊነትን ለመጠበቅ የምቆምበትን ሁኔታ በግልጽ ያስቀመጠ ታሪካዊ ሰነድ ነው። ሰነዱ ከእምነት መግለጫ ከፍ ያለ ነው ካሉ በኋላም እነዚህን መሪዎች በሁሉም የተባበሩት መንግስታት አካላትና በእያንዳንዱ አካባቢዎች መከላከል ወሳኝና ጠቃሚ መሳሪያ ነው ሲል የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ19 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሀዬ ነኝ። ነገ ምሽት እስክንገናኝ በደህና ቆዩን።